ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ መጋቢት 15 2013 ዓ.ም ዝግጅታችን ጀመረ። በትግራይ ክልል አክሱም ከተማ ከ100 በላይ ሰዎች መገደላቸውንና ከፍተኛ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። እዚያ ሄደን መረጃ በማሰባሰብ ሰዎች በማነጋገር የተጎጂ ቤተሰቦች ከአካል በማግኘት ሰነዶች ከሚመለከታቸው አካላት ጋር ካሉ ሆስፒታሎች፣ የቀበሌ ጊዜያዊ አስተዳደር ኃላፊዎች ከእነዚህ ከተለያዩ አካላት ያገኘነው መረጃ እንደሚያመለክተው ከህዳር ዘጠኝ ጀምሮ እስካሁን የተለያዩ ከፍተኛ የሆኑ ሰብአዊ ጥሰቶች እየደረስ እንደሆነ ነው። የኮሚሽኑ የምርመራና ክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ ናቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአትቪኦ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ናስትልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ ስለ ኮቪድ-19 ስርጭት ይዞታ እና እያደረሰ ስላለው ጉዳት ከኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ጋር ውይይት አካሂደዋል። ኮቪድ-19 የከፋ ጉዳት እያደረሰ እና በተለይም የጽኑ ሕሙማን ተጠቂዎች ቁጥር በሀገሪቱ ካለው የጽኑ ሕሙማን የማስተናገድ አቅም አንጻር በከፍተኛ ሁኔታ እየጨመረ ከመሆኑም በላይ በያዝነው ወር ብቻ በጤና ተቋም ደረጃ ከፍተኛው የሞት መጠን እንደተመዘገበ ዜናው ጨምሮ አውስቷል። በመሆኑም የሃይማኖት አባቶች ተከታዮቻቸው ራሳቸውን እንዲጠብቁ የአፍና አፍንጫ መሸፈኛ ጭንብል በአግባቡ እንዲያደርጉና በየትኛውም ሁኔታ ሲገኙ አካላዊ ርቀታቸውን እንዲጠብቁ ማስተማር እንደሚገባቸው ዶክተር ሊያ አሳስበዋል። በሁሉም የሃይማኖት ተቋማት የሚሄዱ ምዕመናን ሁሉ ቤተ እምነቶች ተፈጻሚ እንዲሆኑ ያወጧቸው ደንቦች እንዲያከብሩ ጠይቀዋል። የጉባኤው የበላይ ጠባቂ አባቶችም ስርጭቱን ለመከላከል አስፈላጊውን መመሪያ በየተቋማቸው እንደሚሰጡ ማሳወቃቸውን ከሃይማኖት ተቋማት ጉባኤው የተገኘውን መረጃ ጠቅሶ የወጣ የአገር ውስጥ ዘገባ አመልክቷል። በሌላ የጤና ነክ ዜና የዓለም ቲቢ ቀን መድረክ የቲቢ በሽታን ለመግታት ጊዜው አሁን ነው በሚል መሪ ቃል እየተካሄደ ነው። የኢትዮጵያ የጤና ሚኒስቴር ደኤታ ዶክተር ደረጀ ድጉማ በጉባኤው መክፈቻ ባደረጉት ንግግር በተሰሩ ስራዎች ከፍተኛ መሻሻል ይኖር እንጂ አሁንም ኢትዮጵያ በዓለም አቀፍ ደረጃ በቲቪ በሽታ እየተጠቁ ካሉ 30 ሀገሮች አንዷ በመሆኗ ብዙ ስራዎች ይጠብቁናል ብለዋል። በአመት 157 ሺህ ሰዎች በቲቪ እንደሚያዙና ከነዚህ መካከል 21 ሺህ ሰዎች በየአመቱ ለህልፈት እንደሚዳረጉ የጠቆሙት ዶክተር ደረጀ በሽታው እንደሚገኝባቸው ከሚታሰቡ ሰዎች 29 በመቶ ያህሉ ወደ ሕክምና አይመጡም ሲሉ ተናግረዋል። በተጨማሪም መድኃኒት የተላመደ ቲቢ ስርጭት መጨመሩን፣ በሽታው እንደሚገኝባቸው ከሚታሰቡ ሰዎች ውስጥ መለየት የተቻለው 41 በመቶ ያህሉን መሆኑን ጠቅሰው በሽታውን ለመከላከል ትኩረት ሊደረግ እንደሚገባ አሳስበዋል። በአዲስ አበባ ዩኒቨርሲቲ የውስጥ ደዌና የሳምባ ልዩ ሐኪም ዶክተር አምሳሉ በቀለ በበኩላቸው የቲቢና የኮሮና በሽታ ምልክቶች ተመሳሳይ በመሆናቸው ሳል ያላቸው ሰዎች ኮሮና እንዳያዛቸው በማሰብ በቤታቸው የመቆየት አዝማሚያ ማሳየታቸውን ገልጸው፣ ሳል በተለይም፣ ሁለት ሳምንትና ከዛ በላይ የቆየ ሳል ሲኖር የቲቪ ምርመራ ማድረግ እንደሚያስፈልግ መክረዋል። በተያያዘ ዜና የዓለም የጤና ድርጅት የሳምባ ነቀርሳን ወይም ቲቪን ለመከላከል የሚደረገው ጥረት ጨርሶ እየቀረ ነው ብሏል። በየዓመቱ ከአንድ ሚሊዮን በላይ ሰዎችን ሕይወት የሚቀጥፈውና ለዘመናት የቆየውን ይህንን ዕድሜ ጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመግታት አስቸኳይ እርምጃ መወሰድ ይኖርበታል ሲልም አስገንዝቧል። የተባበሩት መንግስታቱ የጤና ተቋም የዘንድሮውን የዓለም የቲቢ ቀን የሚያከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር ነው። በዚህ ላይ በመጽሔት ክፍለ ጊዜ ዘገባ ይኖረናል። ኤርትራ ውስጥ የኮቪድ-19ን ስርጭት ለመግታት በተወሰደው እርምጃ ተቋርጦ የነበረው ትምህርት የሚቀጥለው ሳምንት ውስጥ እንደሚጀመር የሀገሪቱ የትምህርት ሚኒስቴር አስታውቋል። ትምህርት መጀመሩ የወረርሽኙ ስጋት ቀንሷል ማለት እንዳልሆነ የገለጸው የትምህርት ሚኒስቴር የነበሩት የኮቪድ-19 መከላከያ መንገዶች አሁንም መተግበር ያለባቸው መሆኑን አጥብቆ አሳስቧል። ብርሃነ በረኸ ከአስመራ ቀጣዩን ዘገባ አስተላልፏል። ከአጸደ ሕጻናት እስከ ሁለተኛ ደረጃ ያሉ ተማሪዎች ሐሙስ መጋቢት 23 ትምህርት እንደሚጀምሩ ነው የኤርትራ ትምህርት ሚኒስቴር ያስታወቀው። ትምህርት ዳግም መጀመሩ የኮቪድ-19 ወረርሽኝ ስጋት መቀነሱን የሚያመለክት አለመሆኑን ያስታወቀው የኤርትራ ትምህርት ሚኒስቴር አካዳሚያዊ ትምህርትን ለረጅም ጊዜ መዝጋት በሀገር ልማትና በወጣቶች መጪ ሕይወት ላይ የሚያስከትለውን የረዥም ጊዜ ጉዳት ግምት ውስጥ በማስገባት በመንግስት የተወሰደ እርምጃ እንደሆነ ገልጸዋል። የኮቪድ-19 ወረርሽኝ ስርጭትን ለመቆጣጠር ሲዘወተሩ የነበሩ የአፍና አፍንጫ መሸፈኛ ጭንብል መጠቀም፣ የእጅ ንጽህናን መጠበቅ፣ አካላዊና ማህበራዊ ርቀትን መጠበቅን የመሳሰሉ የመከላከያ መንገዶች በከፍተኛ ንቃትና ዲሲፕሊን መተግበር እንዳለባቸው የኤርትራ ትምህርት ሚኒስቴር አሳስበዋል። ከዚህ በተጨማሪ የኤርትራ ጤና ሚኒስቴር በእያንዳንዱ ትምህርት ቤት ተግባራዊ መሆን የሚገባቸው ተጨማሪ የክትትልና የቁጥጥር መመሪያዎችን እንዳዘጋጀ ያስታወቀው የኤርትራ ትምህርት ሚኒስቴር ሁሉም ተማሪዎች፣ መምህራን፣ ወላጆች እንዲሁም ሁሉም የሚመለከታቸው አካላት ለመመሪያው ተግባራዊነት ከፍተኛ ተሳትፎ እንዲያደርጉ የትምህርት ሚኒስቴር ጥሪ አቅርቧል። በቀጣይ የትምህርት አሰጣጡን በሚመለከት ዝርዝር መመሪያ እንደሚያወጣም የኤርትራ የትምህርት ሚኒስቴር አስታውቋል። እንደ ኤውሮጳውያኑ አቆጣጠር መጋቢት 21 2020 በኤርትራ በኮቪድ-19 የተያዘ ሰው ይፋ መሆኑን ተከትሎ መጋቢት 26 2020 ትምህርት ቤቶች መዘጋታቸው የሚታወስ ሲሆን የኤርትራ መንግስት ከአንድ ዓመት በኋላ ነው ይህን ትምህርት ቤት የመክፈት እርምጃ እየወሰደ ያለው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ በብዙ መቶ ሺዎች የሚቆጠሩ የአጎራባች የሶማሊያ ስደተኞች የተጠለሉባቸውን ግዙፎቹን ዳዳብና ካኩማ የስደተኛ ካምፖች እንዲዘጉ በዛሬው ዕለት ትዕዛዝ ሰጥታለች። ለተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እቅዱን እንዲያቀርብ የሁለት ሳምንት ጊዜ ተሰጥቶታል ሲል የአገር ደህንነት ሚኒስቴሩ አስታውቋል። በሰሜን ኬንያ የሚገኙት ዳዳብና ካኩማ የስደተኛ ካምፖች ከ410 ሺህ በላይ ስደተኞችን ያስጠለሉ ናቸው። ቁጥራቸው ጥቂት የሆነ ደቡብ ሱዳናውያን ስደተኞችም አሉ። የኬንያ ባለስልጣናት በአውሮፓውያን 2016 ዓ ም ውስጥ የብሔራዊ ጸጥታ ስጋት አለን የሚል ምክንያት ሰጥተው ከካኩማ ይበልጥ ለሶማሊያ ድንበር ቀረብ የሚለውን ዳዳብ ካምፕን ለመዝጋት እንደሚፈልጉ አስታውቀው እንደነበረ ይታወሳል። በአሁኑ መመሪያ ግን የኬንያ የአገር ውስጥ ደህንነት ሚኒስትሩ ፍሬድ ማቲያንጊ ለዩኤንኤችሲአር ሁለቱንም ካምፖች የሚዘጋበትን እቅድ እንዲያቀርብ የሁለት ሳምንት ጊዜ ተሰጥቶታል። ያለቀ ጉዳይ ነው ሲሉ በትዊተር ገጻቸው ላይ አስፍረዋል። ዩኤንኤችሲአር በበኩሉ ኬንያ ጥበቃ ለሚያስፈልጋቸው ማግኘታቸውን እንድታረጋግጥ ጠይቀናል። በጉዳዩ ላይ መንግስቱን ማነጋገራችንን እንቀጥላለን ሲል አስታውቋል። በኮንጎ ሪፐብሊክ ለበርካታ ዓመታት ስልጣን ላይ የቆዩት ፕሬዚደንቱ ዴኒስ ሳሱን ጎሶ ለተጨማሪ የአምስት ዓመት የስልጣን ዘመን በከፍተኛ ድምፅ ማሸነፋቸውን የሀገሪቱ የሀገር ደህንነት ሚኒስትር ተናገሩ። ሬይመንድ ዚፌሪ ሙቦሎ ትናንት ባደረጉት ንግግር እንዳስታወቁት ሳሶን ጎሶ እሁድ ዕለት ከተሰጡት ድምፆች ውስጥ 88 ከመቶውን ነው ያገኙት። ለ36 ዓመታት በዘለቀው የስልጣን ዘመናቸው ላይ ጨምረውበታል። ድምፅ እየተሰጠ በነበረበት ወቅት በድንገት ያረፉት ጊ ብሪ ፓርፌ ኮሌላ ከስምንት ከመቶ ያነሰውን ድምፅ የተሰጣቸው ሲሆን የተቀረውን ደግሞ አምስት ሌሎች እጩዎች ተካፍለውታል። የኮሌላ ቃል አቀባይ እንዳሉት ፕሬዝደንታዊ እጩ ተፎካካሪው ህይወታቸው በኮቪድ ምክንያት ያለፈው ከብራዛቪል ለህክምና ወደ ፈረንሳይ እየተወሰዱ በነበረበት ጊዜ ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ብረሰልስ ላይ በኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት የሚኒስትሮች ጉባኤ ላይ በሚያደርጉት ንግግር የባይደን አስተዳደር የዩናይትድ ስቴትስን አጋርነት መልሶ ለመገንባትና ለማነቃቃት ያለውን ፍላጎት ይገልጻሉ ተብሎ ተጠብቋል። ሚኒስትሮቹ የሁለት ቀን ጉባኤ ዛሬ የሚያበቃ ሲሆን ብሊንከን ከጉባኤው ውጪ ከተለያዩ አቻዎቻቸው ጋር ውይይቶችን አድርገዋል። ትናንት ከፍተኛው የዩናይትድ ስቴትስ ዲፕሎማት የመጀመሪያቸው በሆነው የኔቶ ጉባኤ ላይ የተሳተፉ ሲሆን የባይደን አስተዳደር የቀደሙት ፕሬዚደንት ዶናልድ ትራምፕ አስተዳደር ከነበረው የዩናይትድ ስቴትስን ጥቅሞች ቅድሚያ የመስጠት ትኩረት የማይከተል መሆኑን መልእክት አስተላልፈዋል። በዓለም አቀፍ የኮቪድ-19 ዜና የአውሮፓ ህብረት በአባል ሀገሮቹ ውስጥ የሚመረት የኮቪድ-19 ክትባት ወደ ውጭ መላክን የሚገድብ ሀሳብ ላይ በዛሬው ዕለት እንደሚነጋገር ተጠቁሟል። የአውሮፓ ህብረት ላይ ዛሬ የሚቀርበው ረቂቅ ህግ ህብረቱ በ27ቱ አባል ሀገሮች ውስጥ የሚመረት ክትባት ለስድስት ሳምንታት ወደ ውጭ እንዳይላክ ለማገድ ፈቃድ ሊያገኝበት እንደሚችል ነው የተመለከተው። የረቂቅ ህጉ ዓላማ በአህጉሪቱ ዙሪያ በተፈጠረው የክትባት እጥረት የተነሳ በብዙዎቹ ሀገሮች የክትባት አሰጣጡ ሂደት እየተጓተተ ባለበት በዚህ ወቅት ነው። የብሪታንያና ስዊድኑ የመድኃኒት ኩባንያ አስትራዜኒካ በያዝነው የአውሮፓውያን 2021 ዓ.ም የመጀመሪያ ሩብ ሊያቀርብ አቅዶ የነበረውን ክትባት መጠን ከግማሽ በሚበልጥ መቁረጡ በርካታ የአውሮፓ ሀገሮችን አስከፍቷል። አህጉሪቱ የተደቀነባት የወረርሽኙ ሶስተኛ ዙር ማዕበል እንደገና ሆስፒታሎችን እያጨናነቀ ሲሆን አዲስ ዙር የእንቅስቃሴ ክልከላዎችንም አስከትሏል። ከዚህም ሌላ ጉዳዩ ቀድሞም ውጥረት ላይ ያለውን የአውሮፓ ህብረትና የቀድሞዋ አባሉ ብሪታንያን ግንኙነት ያባብሳል ተብሎ ስጋት ፈጥሯል። አድማጮች፣ ለሰዓቱ የተሰናዳው ዜና በዚሁ ያበቃል።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 ሳተላይት አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ፣ በ25 ሜትር ባንድ በ1240 ኪሎ ርስ፣ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ መጋቢት 15 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በትግራይ ክልል አክሱም ከተማ ከአንድ መቶ በላይ ሰዎች መገደላቸውን እና ከፍተኛ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ጥቃቱ የተፈጸመው በወቅቱ በአክሱም ከተማ በነበሩ የኤርትራ ወታደሮች መሆኑንም የኢትዮጵያ ሰብአዊ መብት ኮሚሽን የምርመራና ክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ ለአሜሪካ ድምጽ ተናግረዋል። በአክሱም ከተማ የተፈጸመው ከፍተኛ የሰብአዊ መብቶች ጥሰት በአጠቃላይ በክልሉ የተሟላ ምርመራ ማድረግ እንደሚያስፈልግ አመላካች መሆኑንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ ያስደምጠናል። በትግራይ ክልል አክሱም ከተማ የደረሰውን ከፍተኛ የሰብአዊ መብቶች ጥሰትና በሲቪል ሰዎች ላይ የተፈጸመውን ጥቃት አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የሰማከው የመጀመሪያ ደረጃ ወይም ቀዳሚ ያለውን ሪፖርት ዛሬ አውጥቷል። ቪኦኤ ያነጋግራቸው የኮሚሽኑ የምርመራና የክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ የተፈጸመው ሰብአዊ ጥሰት ከፍተኛ ነው ብለዋል። በመደበኛ እና መደበኛ ባልሆኑ መንገዶች አክሱም ላይ ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጸመ ለኮሚሽኑ ይደርሱ ነበር። ነገር ግን በጊዜው እና በወቅቱ እዛ ሄደን መስራት አልቻልንም። ምክንያቱ ግጭት እንበለው ጦርነት እንበለው ባለው ሁኔታ ፍቃድና ሌሎች ተያያዥ ጉዳዮች ስላላገኘን እዛ ሄደን መስራት አልቻንም። የካቲት ሀያ ግን መልካል የኮሚሽኑ ሰራተኞች እና መርማሪዎች በአካል ሄደው የሚባለውን ሲደርስ የነበሩ ጥቆማዎችን በማየት ሞክሯል። እና እዛ ሄደን ያገኘነው ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጠረ ነው። በተለያዩ ወቅቶች አንደኛው ህዳር ዘጠኝ እስከ ህዳር አስራ ስድስት ሌላኛው ደግሞ ህዳር አስራ ዘጠኝ እስከ ሀያ አንድ እስካሁን ደግሞ በሰዓት ጥላፊ ምክንያት እና በሌሎች የተለያዩ ምክንያቶች ሰዎች እየተገደሉ እንደሆነ ንብረት እየወደመ እንደሆነ ሲደርሱ የነበሩ ተቋማዎች እዛ ሄደን መረጃ በማሰባሰብ ሰዎች በማነጋገር የተጎጂ ቤተሰቦች ከአካል በማግኘት ሰነዶች ከሚመለከታቸው አካላት፣ እዛ ካሉ ሆስፒታሎች፣ የቀበሌ ጊዜያዊ አስተዳደር ኃላፊዎች ከእነዚህ ከተለያዩ አካላት ያገኘን መረጃ እንደሚያመለክተው ከህዳር ዘጠኝ ጀምሮ እስካሁን የተለያዩ ከፍተኛ የሆኑ ሰብአዊ መብት ጥሰቶች እየደረስ እንደሆነ ነው ሪፖርት ላይ ለመግለጽ የሞከር ነው። አሁንም ጥቃቱ የተፈጸመ ነው ማለት ነው። አቶ አስመላሽ፣ አሁን በሰዓት ላፊ እና በተያያዥ ጉዳዮች ነው እንደ ህዳር አስራ ዘጠኝ እስከ ሀያ እንደተፈጸመው አይደለም። ሰው መግደሉ ምናምን መጀመሪያው እንደነበር አይደለም፣ ግን አልቆመም። በሰዓት ላፊ የአክሱም ዩኒቨርሲቲ ዘበኞች ወደ ስራ ተመለስ ተብለው ወደ ስራ ከተመለሱ በኋላ አንዱ የተገደለ አለ፣ ሌሎች ደግሞ በከፍተኛ ሁኔታ የተደበደቡ ሰራተኞች እንዳሉ ነው። እና አሁንም የሚደርሰው ጉዳቱ እንዳልቆመ ነው የተገነዘብነው። የእናንተ ሪፖርት ሀተታው ላይ ወይም ሰፊው ሪፖርት ላይ የሰዎች ፎቶ ተያይዟል ና እነዚህ ሰዎች የተገደሉ ሰዎች ናቸው ፎቶዋቸው የተለጠፉት? አዎ፣ እዛ ያለው የተገደሉ ናቸው፣ ግን ጠቅላላ የተገደለው ቁጥር አይደለም። እኛ የያዝነው መረጃ እዛ ሄደን ያሰባሰብ ነው። ከተለያየ ምንጮች በመቶዎች የሚቆጠሩ ሰዎች እንደተገደሉ ነው እና አሁን የመጀመሪያ ደረጃ ሪፖርት ነው፣ ፉል ሪፖርት አይደለም የኛው ና እዛው እንደ ሳምፕል ነው እነሱ ያወጣ ናቸው እንጂ ሌሎችም አሉ። እጃችን ላይ ያሉ የሰው ምስል አለ። ተገድለዋል ተብለው የተሰጠን የስም ዝርዝር አለ ሰነዱ ሰዎች አሉ እና እነሱን ሙሉ በሙሉ አጣርተን ጠቅላላ ቁጥሩ ምን ያህል ሰው እንደሞተ፣ ምን ያህል ንብረት እንደወደመ ለወደፊት እንገልጻለን። እዛ ያሉት የተገደሉ ናቸው። እነዚህን ጥቃቶችን የፈጸሙ ግድያዎችን የፈጸሙ አካላትና ማን ናቸው በእናንተ ምርመራ መሰረት? ህዳር ዘጠኝ እስከ አስራ ስድስት ያለው በኢትዮጵያ መከላከያ ሰራዊት እና የኤርትራ ወታደሮች እንደተፈጸመ ነው ያገኘ ነው መረጃ የሚያመለክተው። ነገር ግን ከህዳር አስራ ዘጠኝ እስከ ሀያ አንድ ያለው ወቅት ላይ ግን በኤርትራ ወታደሮች ከፍተኛ የሆነ የሰው ህይወት እንደጠፋ፣ ከፍተኛ የሆነ በሰዎች ላይ የአካል ጉዳት እንደደረሰ ነዋሪዎችም እዛ ያገኘ ነው መረጃም የተለያየ ሰነዶችም እንደዛ ነው የሚያሳየው። ከህዳር ሀያ አንድ በኋላ ያሉትን ደግሞ የተወሰኑት መከላከያ ኃይሎች የተወሰኑት ደግሞ በኤርትራ ወታደሮች ነው። ስለዚህ ወቅቶቹን ለይተን ማየት ነው የመኮርን ምክንያቱ መረጃው ዝም ብለን በደፈናው የኤርትራ ወታደር ነው የኢትዮጵያ መከላከያ ሰራዊት ነው የፈጸመው ከምንል በየትኛው ወቅት በየትኛው ጊዜ ማን ፈጸመ በሚል ነው። ስለዚህ በተለይ በተለይ የህዳር አስራ ዘጠኝ እስከ ሀያ አንድ ያለው በኤርትራ ወታደሮች ከፍተኛ ቁጥር ያለው የሰው ህይወት እንደጠፋ ነው ያገኘነው መረጃ የሚያሳዩ ሰብአዊ ድጋፍ በተመለከተ ሙሉ ሪፖርት ሲወጣ እንደሚያካትቱ ተናግረው ሁለት ተጎጂዎች ግን በቅድ ድጋፍ ማለት እንደማይቻልም ተናግሯል። ባሏ ያጣች ሚስት አለች፣ ልጆች ያጣች እናት አለች። እነሱ ላይ እስካሁን ምንም የተደረገ ድጋፍም ክትትልም የለም። እርዳታ በተመለከተ ግን የተወሰነ አቅርቦት እንዳለ አይተናል። ግን በቂ እንዳልሆነ ነው የተገነዘብነው። አክሱም ከተማ ላይ የተመለከታችሁት ነገር ወይም የሪፖርታቸው ውጤት ምንድን ነው የሚያመላክተው? ምንድን ነው ከዚህ በኋላ መደረግ አለበት? እኛ እንደ ምክረ ሀሳብ ብለን የሚያስቀመጥ ነው ሪፖርቱ ላይም ይህ የሚደርሰው ጥቃት ምንም እንኳን እንደ ህዳር አስራ ዘጠኝ ሀያ እና ሀያ አንድ የተፈጸመው ብዛት ባይኖረውም አሁንም አልፎ ዛም ዚም የሚፈጸሙ ጥቃቶች እንዳሉ ነው። ነዋሪም እንደዛ ነው የሚገልጽልን። ሰዎች ይደበደባሉ፣ ይገደላሉ። ስፖራዲክሊ ማለት ነው በብዙ እንትን ባይሆን። ስለዚህ ጥቃት ውስጥ ላልቆመ አትሊስት አላስፈላጊ የሆኑ የሀይል እርምጃዎች እንዳይወስዱ መንግስት ተገቢ ክትትል እንዲያደርግ እናሳስባለን። በአክሱም ከተማ የተፈጸመው ከፍተኛ ያላችሁት የሰብአዊ መብት ጥሰት በአጠቃላይ በክልሉ የተሟላ ምርመራ እንዲደረግ ማሳያ ነው የሚል አንድምታ አለው እና ልክ ነ ምክንያቱ፣ አሁን እየደረሱን ያሉት መረጃዎች እንደሚያሳዩት ይህ የሰብአዊ መብት ጥሰት አክሱም ላይ ያቆመ አይደለም። በደቡብ በኩል በዚህ በራሰላው አካባቢ ከፍተኛ የሆነ የሰብአዊ መብት ጥሰት እንደደረሰ የሚያመለክቱ መረጃዎች አሉ። ወደዛ ወደ አክሱም አካባቢ ብትሄድ ራሱ ዳሮ ሃፋሽ ማህበረ ደጎ የሚባሉ የገጠር ቦታዎች እዛም ከፍተኛ የሆነ የሰዎች ሕይወት የጠፋበት ሁኔታ እንዳለ የሚያሳዩ መረጃዎች ናቸው እንግዲህ የሚደርሱ ጥቆማዎች። ስለዚህ የአክሱሙን መሰረት አድርገን በሌሎች ቦታዎችም ትግራይ ውስጥ በጦርነቱ ምክንያት የሚፈጸሙ ጥቃቶችን በደንብ አይተን በጥልቀት ለመመርመር እንዲያመቸን መንግስትና የሚመለከታቸው የትግራይ ክልል አስተዳደር አካላት አስፈላጊ ትብብር እንዲያደርጉልን ነው። በዚህ ሁሉ መግለጽ እንፈልገው አቶ አስመላሽ ዮሐንስ የኢሴማኮ የምርመራና የክትትል ከፍተኛ አማካሪ፣ ለሰጡኝ ማብራሪያ በአድማጮቻችን ስም ከልብ አመሰግናለሁ። አመሰግናለሁ ዮናታን። ስለደወር ክልል ስማኮ በሪፖርቱ አነጋገርኳቸው ኳቸው ያላቸው የከተማው ነዋሪዎች፣ የተጎጂ ቤተሰቦችና የአይን ማኞች በርካታ ሲቪሎች ልጆቻቸው፣ ሚስቶቻቸውና እናቶቻቸው ፊት ጭምር በአሰቃቂ ሁኔታ እንደተገደሉ ማስረዳታቸውን ገልጧል። ትናንት ከህዝብ ተወካዮች ምክር ቤት እንደራሰዎች ለቀረበላቸው ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል በሲቪሎች ላይ ጉዳት ያደረሰ ማንኛውም አካል ይጠየቃል ማለታቸውም ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በከባድ የጦር መሳሪያ የታገዘ ግጭት የተቀሰቀሰባቸው የሰሜን ሸዋው አጣዬና የኦሮሞ ብሔረሰብ ዞን ከሚሴ አካባቢዎች ትናንትናና ዛሬ ወደ መረጋጋት የሚወስድ ሁኔታ እንደታየባቸው የአካባቢዎቹ የመንግስት ኃላፊዎች ገልጸዋል። እስካሁን በግጭቱ የሞቱና የቆሰሉ ሰዎች እንዳሉ ቢገለጽም ቁጥራቸውን በውል የሚጠቅስ አካል ግን አልተገኘም። ዘገባው የመስፍን አራጌ ነው። ዝርዝሩን ያስደምጠናል። መጋቢት አስር በሰሜን ሸዋ አጣዬ ከተማ ላይ የተቀጣጠለው ግጭት አድማሱን አስፍቶ ከስድስት በላይ አካባቢዎች የግጭቱ ሰልባ ሆነዋል። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ሰአዳ ኢብራሂም ለአሜሪካ ድምጽ ሬዲዮ በስልክ እንዳስታወቁት የብዙሀን ሞት፣ አካል ጉዳት፣ ንብረት ውድመትና ዘረፋ ያስከትለውና በከባድ ጦር መሳሪያ የታገዘው ግጭት በአንጻራዊነት ተረጋግቷል። በዞናችን በኤፍራታ ግድመ ወረዳ በማጀቴ ቀበሌ፣ በአንጾኪያ በኩል ሀገረ ማርያም የጀቡሃ ነጊሶ ቀበሌ፣ ፕላስ ደግሞ አጣዬ ከተማ አስተዳደር ላይ ሸዋሮቢት ላይ ግጭቶች ተከስተው ነበረ። አሁን ላይ በቦታው የመከላከያ ሰራዊት ገብቷል፣ ልዩ ኃይላችን ገብቷል፣ ሌሎች የፌዴራል ፖሊስ አድማ በታኞችን የገቡበት ሁኔታ ነው ያለው። ያለው ሁኔታ የተሻለ ነው፣ ከሰሞኑ ማለት ነው። በከሚሴ ከተማም ተመሳሳይ ግጭት ተከስቶ የነበረ ሲሆን ከተማዋ በወትሮ ደማቅ እንቅስቃሴዋ ላይ ባትሆንም እየተረጋጋች ሆኗን ያረጋገጡት የኦሮሞ ብሔረሰብ አስተዳደር ዞን አስተዳዳሪ አህመድ ሀሰን ናቸው። ከሚሴ እውነት ነው፣ ግጭቶች ነበሩ። ያልተለመዱ ሁኔታዎች ተከስተዋል። ያንን አልፈን አንጻራዊ ሰላም መመለስ ችሏል። ስለዚህ ከትላንትናው ጭንቅ የወጣች ችበት ሁኔታን ያለው ማለት ነው። ከሰሜን ሸዋና ከኦሮሞ ብሔረሰብ አስተዳደር ዞን አካባቢዎች ስለ ግጭቱ መንስኤ እና የግጭቱ ተሳታፊዎች የሚሰነዘሩት የተለያዩ ናቸው። አንድ ወገን ከባድ ጦር መሳሪያ የያዙ የኦነግ ሸኔ ታጣቂ ኃይሎች በሕዝቡ ላይ ጥቃት ሰንዝረዋል በማለት ሲከስ፣ የለም የአማራ ልዩ ኃይል ነው ጥቃቱን ሰንዛሪ በማለት ሌላው ይመልሳል። ጠቅላይ ሚኒስትር አብይ አህመድ በትናንትናው የፓርላማ ቆይታቸው እንዳስታወቁት ግን ሁለቱን ብሔረሰቦች ሆን ብሎ ለማጋጨት የሚሰራ አለ ሲሉ ነበር የገለጹት። ያም ሆኖ ግጭቱ በርካቶችን ህይወት እንዳሳጣ ለበርካቶች ጉዳትና መፈናቀል ምክንያት እንደሆነ የሁለቱም ዞኖች ከፍተኛ አመራሮች ይናገራሉ። አመራሮቹ ትክክለኛውን ቁጥር መግለጽ ባይችሉም በበርካታ ሺዎች የሚቆጠሩ ሰዎች ተፈናቅለዋል። ክቡር የሆነ የሰው ህይወት ጠፍቷል። አረጋውያን ሞተዋል። መደካሞች፣ ሴቶች፣ ህጻናቶች ነው። ያው የሞተውን ቁጥር ለጊዜው እየጋራ ጋራ ስላልገመገም ነው ቁጥሩን መስጠት ባልችልም በርካታ ዜጎች ሞተዋል። ንብረቶች ተዘርፈዋል። ንብረቶች ተቃጥለዋል። ቤቶች ተቃጥለዋል። ያለምንም ምርህራሄ ማለት ነው። በሰው ህይወትም ላይ ጉዳት ደርሷል፣ በሁለቱም እንዲሁም የአካል ጉዳትም ደርሷል። ቤቶች ተቃጥለዋል እና ተፈናቅለዋል ማለት ነው። ቤት የተቃጠለባቸው ሰዎች ንብረታቸው ወድሞ ተፈናቅለዋል። የት አካባቢ ያሉ ናቸው እነዚህ የህብረተሰብ ክፍሎች? እነዚህ እዚሁ ከሚሴ ከተማ ውስጥ ከተማ አስተዳደር ውስጥ ያሉ ዳር ላይ የሚኖሩ በከብት እርባታ እና መሰል ሁኔታዎች ውስጥ የሚኖሩ እርሶ አደሮች እና ከፊል አርብቶ አደሮች ናቸው። ጣጣይ ከተማ አስተዳደር ላይ በከፍተኛ ሁኔታ ማህበረሰቡ አካባቢውን ለቆ ወደ ሌላ አካባቢ ሄዷል። አሁን ላይ መከላከያ ገብቷል። የጠጥለኛ መጨጥታ አካላ ያረጋጋ ነው። ሰላማዊ ዜጎች በተወሰነ መጠን ወደ ቤታቸው እየተመለሱ ያሉበት ሁኔታ ነው ያለ። ሙሉ ለሙሉ አልተመለሱም፣ ስጋት ካላቸው። ግጭት ተፈጥሮባቸው በነበሩት አካባቢዎች አንጸራዊ ሰላም ይስፈን እንጂ አልፎ አልፎ የጥይት ድምጽ እንደሚሰማ ና ትናንት በጀዋሃ በኩል ጥቃት ለመሰንዘር ተሞክሮ እንደነበረም የሰሜን ሸዋ ዞን መንግስት ኮሚኒኬሽን ኃላፊዋ ጠቁመዋል። የመንግስት ቀዳሚ ተግባር የአካባቢውን ሰላም ወደነበረበት መመለስ እንደሆነ የጠቆሙት አመራሮቹ ጉዳት ለደረሰባቸውም ድጋፍ የማድረግ ስራ ይሰራል ብለዋል። ከአጠቃላይ ሰላሙ እንዲመለስ የመከላከያ ሰራዊትና የፌዴራል ፖሊስ በቅንጅት ከሀገር ሽማግሌዎች፣ ከሃይማኖት መሪዎች፣ ከማህበረሰቡ አጠቃላይ ከበጎ ሀሳቢ ህዝባችን ጋር ስራ እየሰሩን ያሉት መንግስት አመራሩም ጋር ተቀራርበው ጥሩ ስራ እየተሰራ ነው ያለው። ከዚህ ጎን ለጎን አሁን ላይ ትኩረታችን በዋናነት ቶክስ የማስቆም ነው። ከዚ አኳያ ልዩ ሀይሉን ወደ ካምፕ እንዲመለስ የተደረገበት ሁኔታ አለ። ለጊዜው በዚህ ሁኔታ ሰላሙን የማስጠበቅ እንዲረጋይ ማድረግ አካባቢ ከጥይት 何 የተሻለ አካባቢ እንዲሆን የተሻለ ሰላም እንዲሆን ህዝባችን የተረጋጋ የመኖር ዋስትና እንዳለው የማረጋገጥ ስራ ነው ቀድሞ እየተሰራ ያለው። አሁን ለጊዜው መንግስት ማህበረሰቡ ሰላም ተጠብቆ እንዲኖሩለት የማረጋጋት ስራ እየሰራ ነው ያለው። የጸጥታው ጉዳይ ማለት ነው። ህይወት እንዲቀርፍ እያደረገ ነው ያለው። ከዛ በዘለለ ደግሞ ኮሚቴ ተቋቁሞ፣ ጊዜያዊ ኮሚቴ እየተሰበሰቡ ያሉ ሀብቶች አሉ። ጉዳት ለደረሰባቸው አካል እንዲደርሱ እየተደረገ ያለበት ሁኔታም አለች። ለጊዜው አሁን አጣዬ ላይ ነው በጣም እንትን ያለው ጉዳት የደረሰው እዛ ስለሆነ አጣዬም ስለሆነ

የመንግስት ሰራተኞች አሉ። ደግሞ የጸጥታ ሀይሎች አሉ። ህዝቡ የአብሮ የኖረ ህዝብ ነው። የተዋለደ ነው። አብሮነቱ በጣም ጥልቅ ነው። ከዚህ አንጻር ይሄ ምቹ ሁኔታ ተጠቅሞ ቀጣይ የሚሰራ ስራ ይኖራል። አሁን ግን በዋናነት እየተሰራ ያለው ኮማንድ ፖርስ ተዋቅሯል። ይሄ ኮሚቴ አንደኛ ይህንን ቶክስ ማስኮን ስራ ይሰራል። አሁን እየሰራ ነው ያለው፣ አንሳራዊ ሰላም ተመልሷል፣ እየተመለሰ ነው ያለው። ሁለተኛ ማህበረሰቡን የማወያየት ስራ ይሰራል። ሶስተኛ ገለልተኛ አካል እውነታውን ያጠናል። ያንን ጥናት መነሻ ተደርጎ የህግ ማስከበር ስራው የሚፈጸም ይሆናል ማለት ነው። ከዚህ ጎን ለጎን የተፈናቀሉ በርካታ ሰዎች አሉ። ሀብት ንብረታቸው እየወደመባቸው በሺዎች የሚቆጠሩ ህዝቦች አሉ። ይህን መልሶ የማቋቋም ስራ የመንግስትና የህዝብ የጋራ ስራ ነው የሚሆነ። በአካባቢዎቹ ከህክምና መስጫ ተቋማቶች ውጭ የመንግስት አገልግሎቶች አለመኖራቸውን ትራንስፖርት መቋረጡን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት የሳምባ ነቀርሳን ወይም ቲቪን ለመከላከል የሚደረገው ጥረት ጨርሶ እየቀረ ነው ይላል። በየአመቱ ከአንድ ሚሊዮን በላይ ሰዎችን ህይወት የሚቀጥፈውና ለዘመናት የቆየውን ይህንን እድሜ ጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመክታት አስቸኳይ እርምጃዎች መወሰድ ይኖርባቸዋል ሲልም አስጠንቅቋል። የተባበሩት መንግስታት የጤና ተቋም የዘንድሮውን የዓለምን የቲቪ ቀን የሚያ ተከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር ነው። የቪኦኤ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ ደረጀ ደስታ ያቀርበዋል። የዓለም መሪዎች በልማድ የሳምባ ነቀርሳ የሚባለውን ወይም ቲቪን ከምድረገጽ ለማጥፋት ያስቀመጡት ቀነ ገደብ ሊያልቅ አንድ ዓመት ቀርቶታል። አሁን 2022 ዓ.ም እየተቃረበ ነው። መረጃዎች እንደሚያሳዩት ግን ያን ግብ ከፍጻሜ ማድረሱ የማይታሰብ መስሏል። በዓለም አቀፍ ደረጃ የቲቢ በሽታን አስመልክቶ የተቀናጀ ምርመራና ሕክምና እንዲሁም በሽታውን ላለባቸው ሰዎች ገና ከመነሻው ጀምሮ የሚያገኙትን እንክብካቤና ክትትል ለማድረግ የታሰበውን ጥረት ሁሉ የኮቪድ-19 ወረርሽኝ በእጅጉ እንደጎዳው የዓለም ጤና ድርጅት ባለስልጣናት ያምናሉ። በዓለም ጤና ድርጅት ዓለም አቀፍ የሳምባ ነቀርሳ ፕሮግራም የሚሰሩት የህብረተሰብ ጤና አጠባበቅ ባለሙያ የሆኑት ፊሊፒ ግላ ዙ የኮቪድ-19 ወረርሽኝ የጤናና ማህበራዊ ስርዓቶችን ያናጋ በመሆኑ በዓለም አቀፍ ደረጃ ቲቢን ለመቆጣጠር የተወሰዱ እርምጃዎችንም እንደጎዳው ተናግረዋል። 84 በሚደርሱ አገሮች ውስጥ የሚገኙ 1.4 ሚሊዮን የሚሆኑት ሰዎች እንደ አውሮፓ አቆጣጠር 2020 መጀመሪያ ላይ ያገኙት የነበሩትን ህክምናና ክትትል ማጣታቸውንም ግላዙ ተናግረዋል። ምንም ክትትል ሳይደረግበት የቆየ ቲቪ በሽታ ሃምሳ ከመቶ በላይ ለሆነው ሞት ምክንያት ይሆናል። የሳምባ ነቀርሳ በሽታ ካላቸው ሰዎች መካከል ተገቢው ክትትል ካልተደረገላቸው ግማሽ የሚደርሱት ሊሞቱ ይችላሉ። የተመጣጠነ ምግብ ችግር ካለባቸውና በኤች አይቪ ቫይረስ ከተያዙ ደግሞ የበለጡት ይሞታሉ። በቲቪ በሽታ ተይዘው ከሚሞቱት ጋር ግማሽ ሚሊዮን ያክል ተጨማሪ ሰዎች በዚህ መንገድ እንደሚሞቱ ተረድተናል። የቲቪ በሽታ በመላው ዓለም በገዳይነታቸው ከሚታወቁት ተላላፊ በሽታዎች ቀዳሚነቱን የሚይዝ ሲሆን በዓመት አንድ ነጥብ አራት ሚሊየን የሚደርሱ ሰዎችን እንደሚገድል ተነግሯል። አንድ ነጥብ ስምንት ቢሊየን የሚደርሱትን የዓለም አንድ አራተኛ መጠን ያላቸውን ሰዎች ደግሞ በሽታውን በሚያስይዘው ባክቴሪያ ወይም ተዋህስ የተበከሉ መሆኑም ተመልክቷል። ከኮቪድ-19 ወረርሽኝ በፊት የዓለም ጤና ድርጅት እንደሚገምተው በዓመት ወደ ሶስት ሚሊዮን ሚሊየን የሚጠጉ ሰዎች በበሽታው ይያዛሉ። የጤና ድርጅቱ ዓለም አቀፍ የቲቢ በሽታዎች ፕሮግራም መሪ ተሬዛ ካሴቭ እንደሚሉት በኮቪድ-19 ወረርሽኝ ወቅት መደበኛውን የቲቢ ምርመራ የሚያደርጉ ሰዎች ቁጥር በእጅጉ ቀንሷል። ያ ማለት ግን በሽታው ያለባቸው ሰዎች ቁጥርን ያመለክታል ማለት አይደለም። እሳቸው እንደሚሉት እንደ ኤሮፓ አቆጣጠር በሁለት ሺህ ዓመት ብቻ ከግማሽ ሚሊየን በላይ የሚሆኑ ሰዎች ተገቢውን ሕክምና ባለማግኘታቸው በቲቪ በሽታ ሳይሞቱ እንዳልቀሩ በመገመት የዓለም ጤና ድርጅትን ያሳሰበው መሆኑን ይገልጻሉ። ስለሆነም የተቀናጀ ምርመራ አስፈላጊ መሆኑን ካሴቫ ይናገራሉ። ሲስቲማቲክ ስክሪኒንግ ሹድ ቢ ስኪልድ አፕ የተቀናጀ የቲቪ ምርመራ ማድረግ በበሽታው የተያዙትንም ሆነ ለበሽታው የተጋለጡትን ሰዎች ይበልጥ ለመርዳትና ለመከላከል ያስችላል። በተቀናጀ መንገድ የምናካሂደው የቲቪ ምርመራ በሽታውን ገና ከመነሻው እንድንደርስበት ያደርገናል። ሰዎችም ከምርመራው ተጠቃሚ በመሆን በሽታውን ቶሎ አውቀው እንዲከላከሉት ያስችላቸዋል። የዓለም ጤና ድርጅት እንዳስታወቀው እንደ አውሮፓ አቆጣጠር በ2019 ከነበረው ጋር ሲነጻጸር የቲቪ በሽታ ሰላሳን አስመልክቶ የመከላከያውንም ሆነ የእንክብካቤውን ህክምና ያገኙት ሰዎች ቁጥር በ20 ከመቶ ቀንሷል። ክፍተቱ በትልቁ ከታየባቸው አገሮች መካከልም ኢንዶኔዥያ፣ ደቡብ አፍሪካ፣ ፊሊፒንስ እና ህንድ እንደሚገኙበት የጤና ድርጅቱ አመልክተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን መጪውን ምርጫ በተመለከተ የተሰናዱ ዝግጅቶች የሚቀርቡበት ሰዓት ላይ እንገኛለን። ለዘገባው እናመሰግናለን። ወደ ተከታዩ ከዚሁ ከምርጫው ጋር ወደ ተያያዘ ዘገባ እናልፋለን። የሲዳማ አርነት ንቅናቄ ሲያን ስድስተኛውን አገራዊ ምርጫ ከክልሉ ብልጽግና ፓርቲ ጋር በቅንጅት ለመወዳደር መስማማቱን አስታወቀ። ይህንን ተከትሎ የሲዳማ አርነት ንቅናቄ ከብልጽግና ፓርቲ ጋር ተዋህዷል የተባለውን ንቅናቄው ከፖለቲካ የትግል ስልትና ከግንዛቤ ማነስ የሚመነጭ አሉባልታ ነው ሲል አጣጥሎታል። በሌላ በኩል የሲዳማ አንድነት ፓርቲ ሲያን ከለውጡ በኋላ የሲዳማ ሕዝብ የክልልነት ጥያቄ በመመለሱ በአዲስ መልክ የተደራጀ የቀድሞ የሲዳማ አርነት ለማሳለፍ ንቅናቄ ነው ሲል የፓርቲው አመራሮች መሆናቸውን የገለጹ ኃላፊዎች ተናግረዋል። የሲዳማ ክልል ብልጽግና ፓርቲ በበኩሉ ስምምነቱ የተፈጸመው ለህዝብ ጥቅም ሲባል የሲዳማ አርነት ንቅናቄ ጥያቄ ካቀረበ በኋላ ነው ሲል ፓርቲውን ለማዳከም የተደረገ ስምምነት ተደርጎ የሚወራው ሀሳብ ሐሰት መሆኑን ዛሬ በጋራ በሰጡት መግለጫ አስታውቀዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የሲዳማ አርነት ንቅናቄ ሲአንድ ዋና ጻፍና የፓርቲው ጽፈት ኃላፊ አቶ ለገሰላን ቀሞ ፓርቲያቸው ከሲዳማ ክልል ብልጽግና ፓርቲ ጋር ለምርጫው መቀናጀሱ ይናገራሉ። በተመሳሳይ የምርጫ ምልክት እንደሚወዳደሩና የየራሳቸውን እጩ ማቅረባቸውን አስታውቀዋል። የሲዳማ አር ንቅናቄ ክልል ምስረታ በኋላ ከገዢ ፓርቲ ጋር ከብልጽግና ጋር ፓርቲ ጋር አብሮ ለመስራት ከአሚለ ጀምሮ ስነጋገር ሲደራደር እንደነበረ ይታወቃል። በሚደራደርበት እና በሚነጋገርበት ሰዓት ላይ አንድ በሚያደርጉት ነገሮች ላይ ተስማምቶ ለመስራት አንድ በማያደርጉት ነገሮች ላይ በመቻቻል አብሮ ለመስራት ስምነት ፈርመዋል። የስምነት ሰነድን ሳይጨርስ ጊዜ ሰሌዳ የምርጫ ጊዜ ሰሌዳ በመሃል ላይ ወጥቷል። የጊዜ ሰሌዳው የምርጫ ጊዜ ሰሌዳው ስድስተኛ ዙር አገር አቀፍ ጠቅላላ ምርጫ የሚ ወዳደሩ እጩዎችን ለየግል ብልጽግና ፓርቲም በግሉ ሲዳማ ክልል ያለው ማለት ነው። ሲአንም በግሉ ሊያቀርብ ባለበት ሰዓት ላይ እጩዎችን በተወሰነ መንገድ ሁለትና ሶስት ክልል ብቻ ሲቀር ጨርሶ ባለበት ሰዓት ላይ ለምን ድርድራችን፣ በአልቅም ስምምነቱ በአልቅም፣ ለምን በቅንጅት አንሰራ? የምን ከተደራዳሪዎች የተነሳ ሀሳብ በመስማማት ወደ ቅንጅቱ ገብተናል። አቶ ለገሰ የሲዳማ አርነት ንቅናቄ ከብልጽግና ፓርቲ ጋር ውህደት ፈጥሯል የተባለውንም አልተቀበሉትም። ንቅናቄውን ካለማወቅ ከፖለቲካ የትግል ስልት እውቀትና ከግንዛቤ ማነስ የሚመነጭ አሉባልታ ነው በማለት አጣጥለውታል። ቅድም አልኩ 1162/2011 አዋጅ አንቀጽ 94 ሁለት ንዑስ አንቀጽ ሁለት ላይ ቅንጅት ማለት ይላል። ቅንጅት ማለት ሁለትና ከሁለት በላይ የሆኑ ፓርቲዎች ህጋዊ ሰውነታቸውን ሳይለቁ ለምርጫ ጉዳይና ለተመሳሳይ ጉዳይ ብቻ የሚቀናጁበት ቅንጅት ነው ይላል። ከዛ ውጭ የሆነ ቅንጅት አለመኛ ለምርጫ ጉዳይ ብቻ የሆነ ቅንጅት ስለሆነ በአዋጁ መሰረት ያለቀ ቅንጅት ነው እንጂ ወደ መታት ደንቡ ወደ ውስጥ ደንቡ ገብቶ የሚያፈርሰውና የሚያዋሂዱ አይደለም። ውደት ሌላ፣ ቅንጅት ሌላ፣ መተካት ሌላ፣ ግንባር ሌላ፣ ቅድም አንስቻለሁ። ስለዚህ የእኛ ቅንጅት ነው። ቅንጅቱ እስከመቼ ነው? እስከ ምርጫ ውጤት ድረስ ብቻ ያለ ነው። ፓርቲው እንደነበረ፣ ውስጥ ደንቡ እንደነበረ፣ ስሙ እንደነበረ የሚቀጥል ነው። በአዋጅ መሰረት ተጸደቀ ነው እኛ አዲስ ያደረግነው ነው ነገር የለም። ሲአን ከየትኛውም ፓርቲ ጋር አልተዋሃደም ግንባርም አልፈጠርም ብሏል። እጮችን ግን በጋራ አቅርበናል፣ በቅንጅታችን መሰረት ማለት ነው። እጮችን ስናቀርብ እኩል አላቀረብንም፣ እኩል ክፍፍል አላደርግንም። ምክንያቱም ብልጽግና ለብቻ አቅርበዋል ሲያን ለብርቻ አቅርቧል። ብልጽግና ቀደም ብሎ በመጨረሱ ለእጩ ተወዳደሮቻቸው አሳውቋል፣ እጩ እንደሆኑ አሳውቋል። ከዛ በኋላ ያደረግን ቅንጅት ስለሆነ ያሳወቁትን ሰው አስቀርተው ወደ ኋላ መለሰው ማለት ነው። በሱ ቦታ የሲአን እጩ እንድተካ በማድረግ ቅንጅታችን ተግባራዊ እንዲሆን አድርገዋል። አስራ ሁለት ለክልል ምክር ቤት ሁለት ለፓርላማ ምክር ቤት ሲያን እጩ አቅርቦ አስራት በድምሩ አስራት አቅርቦ ከብልጽግና ፓርቲ ጋር ቅንጅት ፈጥሯል። የስዳማ ክልል ብልጽግና ፓርቲ የፖለቲካና የሪዮት አለም ዘርፍ ኃላፊ አቶ አሰፋ ጎኔሶ በበኩላቸው የብልጽግና ፓርቲ ዋልታ የማይረግጥ ፓርቲ በመሆኑ ከንቅናቄው ጋር በጋራ ለመወዳደር ተስማምተዋል ብሏል። ስምምነቱም የተፈጸመው ለህዝብ ጥቅም ሲባል እንደሆነም ተናግሯል። ስምምነቱ የሲዳማ አርነት ንቅናቄን ለማዳከም የተደረገ ስምምነት ተደርጎ የሚወራው ስህተት መሆኑንም ገልጸው ስምምነቱም ተፈጻሚ የሚሆነው በክልል ደረጃ መሆኑንም አስረድቷል። ብልጽግና ፓርቲ ሌሎች ፓርቲዎችን ለማዳከም ነው የተባለው አይደለም። ምክንያቱም ብልጽግና ፓርቲ አንዱም ዋና አላማው የፖለቲካ ፓርቲዎች መጫወት እንዲችሉ ሜዳውን ማስፋት፣ ሜዳውን ማመቻቸት ነው የሚሄደውን የማመቻቸት ጉዳይ ነው። ምክንያቱም ዲሞክራሲውን እንደ ዲሞክራሲ ለመገንባት ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ተአማን ምርጫ እንዲሆን ይሄ እንዲሆን ፓርቲያችን አበክሮ እየሰራ ያለበት ሁኔታ ነው በአሁኑ ጊዜ መድበለ ፓርቲ ስርዓት ላይ ፓርቲዎች የሚዳከሙ ከሆነ ምድብ ላይ ፓርቲው ስርዓቱ በራሱ ችግር ነው። ባለፉት አምስት ያለፉት ምርጫዎችን አይተናል። ባለፉት አምስት ዙር የተካሄዱ ምርጫዎች የራሱ ጥንካሬም አለው፣ የራሱ ድክመትም አለው። ቅድም እንዳነሳሁት ፓርቲያችን ድል የሆኑ ነገር ወይም ጥሩ የሆኑ መልካም ነገሮችን እያሰፋ ድክመቶችን እያረመ ይሄዳል ብያለሁ። መሪሁን ህገ ደንቡ ላይ በወልድ ያስቀመጠው ነገር ነው። ስለዚህ ፓርቲዎችን የማዳከም ስህተት ነው። ከዚህ በፊት የተካሄደ ስህተትን አሁን አይደግም። በሌላ በኩል የሲዳማ አርነት ንቅናቄ ከሲዳማ ብልጽግና ፓርቲ ጋር ቅንጅት መፍጠሩን ተከትሎ የሲዳማ አርነት ፓርቲ ወይም ሲአፓ መግለጫ አውጥቷል። ፓርቲው ከለውጡ በኋላ የሲዳማ ሕዝብ የክልልነት ጥያቄ በመመለሱ በአዲስ መልክ የተደራጀ የቀድሞ የሲዳማ አርነት ንቅናቄ ነው ሲል የፓርቲው ሊቀመንበር አቶ ለማ ወይታ ተናግረዋል። ሲአን አመራር ስሉ የነበሩት አሁን ደግሞ አጉል ተሸክመው ብልጽግና ነው ብለው ቀርበዋል። ህዝባችንም ይህንን እየተረዳ ስለሆነ ታች ስሆን የበለጠ እናቃለን። ሰዎቹ በእርግጥ ቡድኑ ወይ በስም በቁጥር መጠቀስ የሚችሉ ናቸው። አስራ አምስት የማይሞሉ ሰዎች ናቸው። እነ ሰዎች ኦልሬዲ ተሾመዋል። ለብልጽግና እየሰሩ ነው ያለት ሲፈጥር እንጂ ሲፈጥር ግንባር ሲፈጥር ጥምረት ሲፈጥር መድረክ ሲፈጥር እኮ የሚሄድበት ፖለቲካ ሂደት አለ። የሱዳ ማርነት ንቅናቄው አቶ ለገሰ ግን በዚህ ሀሳብ አይስማሙም። ሲአን ስሙም፣ ርዑት አለሙም፣ ፕሮግራሙም እንዲሁም የፖለቲካ አመለካከትም እንዳለ ነው ብሏል። እኛ በአዋጁ መሰረት ነው የተቀናጀ ነው። ቅንጅት ምንድን ነው የሚለው ነገር ምላሽ ሲያገኝ ነው የእኛ የዚህ ጥያቄ ምላሽ የሚገኘው ማለት ነው። ውህደት ሌላ ነው፣ መተካት ሌላ ነው፣ ግንባር ሌላ ነው። ቅንጅት ግን ለምርጫ ጉዳይ ብቻ መቀናጀት ነው። ይህንን ያልተረዳ መቀናጀት እስከ መቼ ነው፣ እስከ የተኛ ወር ድረስ ነው፣ እስከ ስንት ዓመት ነው የሚለው ያልተረዳ የሚያነሳው ሊሆን ይችላል። ለምን አንሳ ብለን አንኮን ነው፣ ምክንያቱም በአዋጅ ላይ የተቀመጠው ባለመረዳት ባለማስተዋልም የተነሳ ሊሆን ስለሚችል ማለት ነው። ቅንጅት ለምርጫ ጉዳይ ብቻ ፓርቲዎች የሚቀናጁበት ማለት ነው። እኛ የተቀናጀ ነው በዛ በ1162011 በአንቀጽ 94 መሰረት የተቀናጀን ቅንጅት እንጂ እነሱ እንደምሉት መተካት መዋሃድ ግንባር አይደለም። ሲያን የተቀናጀበት ዋነኛው ምክንያትም ከሶስት ዓመታት በፊት በአገሪቱ መጥቷል ያሉት ለውጥና ፓርቲው ለውጡን ለማስቀጠል ያለው ከፍተኛ ፍላጎት ነውም ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ገጻችን ላይ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ ንለፍ። ተከታዩ መሰናዶ የሴቶች ስኬት የሚዘከርበትን የያዝነውን መጋቢት ወር በማስታከክ የተሰናዳ ዘገባ ነው። የአፍሪካ አዲሷ ሴት ፕሬዝዳንት ከመሆን አንስቶ እስከ የአሜሪካ ሁለተኛ ከፍተኛ የስልጣን እርከን እስከ መቆናጠጥ ብሎም የዓለም አቀፉን የንግድ ተቋም እስከ መምራት ድረስ ሴቶች ከፊታቸው የተጋረጠውን በርካታ እንቅፋት እየጣሱ ወደፊት እየመጡ ነው። የአሜሪካ ድምጿ ዘጋቢ ማርያማ ዲያሎ የሴቶችን ስኬት በሰፊው የሚዘከርበትን መጋቢት ወርን አስታካ የሴቶችን ወቅታዊና ታሪካዊ ክስተቶችን የሚዳስስ ዘገባ አድርሳናለች። ስመኝሽ ቆየ ታቀርበዋለች። ይህ አመት በርካታ ጥቁር ሴቶች ታሪክ የሰሩበት አመት ሆኗል። የታንዛኒያ ፕሬዝዳንት የነበሩት ጆን ማጉፉሊ እስከ 2025 የሚቆየውን ሁለተኛ የስልጣን ዘመን እንደጀመሩ ማረፋቸውን ተከትሎ በፈረንጆቹ አቆጣጠር መጋቢት 19 የታንዛኒያ ምክትል ፕሬዝዳንት የነበሩት ሳሚያ ሱሉሁ ሐሰን የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሆነው ስልጣን ተረክበዋል። እንደ ሞድስተር ሃንዶምባ ያሉ የታንዛኒያ ነዋሪዎችም መጪው ጊዜ መልካም ሆኖ እንደሚታያቸው ይናገራሉ። በአሁኑ ሰዓት የሴት ፕሬዚዳንት ስላለን በጣም ደስተኛ ነኝ። በንግድ ስራችን ታግዘናለች። በተለይ የንግድ ባለቤቶችን እራሳቸውን እንዲችሉ ትረዳለች። ከቅርብ ዓመታት ወዲህ በርካታ የአፍሪካ ሴቶች ወደ ስልጣን እርከን እየመጡ እንደሆነ በሃዋርድ ዩኒቨርሲቲ የአፍሪካ ጥናት ክፍል መምህር የሆኑት ሙሐመድ ሳሊዩ ካምራ ያስረዳሉ። እስካሁን ድረስ በአፍሪካ በሚገኙ 15 ሀገራት 22 ሴት መሪዎች ወይንም አንድ ፕሬዚደንት ወይንም እንደ ጠቅላይ ሚኒስትር ያሉ ርዕሰ ብሔሮች ለአጭር ጊዜ የሚሆን ለጊዜያዊነት፣ አሊያም በሙሉ ጊዜ ወደ ስልጣን መጥተዋል። ከእነዚህ ውስጥ የላይቤሪያ ፕሬዚዳንት የነበሩት ኤለፍ ጆንሰን ሲርሊፍ፣ የማላዊዋ ጆይስ ባንዳ የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ፣ የመካከለኛው አፍሪካ ሪፐብሊክ መሪ ካትሪን ሳምባ ፓንዛ ይገኙበታል። ሴኔጋልም ሁለት ሴት ጠቅላይ ሚኒስትሮች የነበሯት ሲሆን እንደ ጋምቢያ ዛምቢያና ታንዛኒያ የመሳሰሉ ሌሎች የአፍሪካ ሀገራትም ሴት ምክትል ፕሬዝዳንቶች ነበሯቸው። ሌላው በ2021 ታሪክ የሰሩት የኢኮኖሚ ባለሙያና የቀድሞ የናይጄሪያ መንግስት ሚኒስትር የነበሩት እንጎዚ ኦኮንጆ ኢዌያላ ናቸው። በፈረንጆቹ አቆጣጠር መጋቢት አንድ ላይ የዓለም ንግድ ድርጅት ዋና ዳይሬክተር በመሆን የመጀመሪያዋ ሴትም አፍሪካዊም መሆን ችለዋል። ኦኮንጆ ኢዌያላ በዚህ ስልጣናቸው ታሪክ መስራት በመቻላቸው ደስተኛ እንደሆኑና ኩራት እንደሚሰማቸው ውጤት ያለው ስራም ለመስራት እንደሚጥሩ ተናግረዋል። ሰዎች የመጣሁበትን አህጉር በዓለም የንግድ ድርጅት ውስጥ ልዩነት ያመጣ መሪ ያፈራ አድርገው እንዲያስታውሱ ትፈልጋለሁ። በናይጄሪያ የፓርላማ ተመራጭ የነበሩና በኢትዮጵያና በአፍሪካ ሕብረት የናይጄሪያ አምባሳደር ሆነው ያገለገሉት ንኮዮ ቶዮ በበኩላቸው ኦኮንጆ ኢዌያላ በዓለም ንግድ ድርጅት ያላቸው ኃላፊነት ትልቅ መልእክት የሚያስተላልፍ ነው ይላሉ። የሴቶች ድምፅ እንዲሰማ በሩ መከፈት ሲጀምር ሌሎች እድል ያልተሰጣቸው በርካታ ሰዎች ድምፅም አብሮ ይሰማል። በተለይ በሰፊው ሲንሰራፋ የነበረው አስተሳሰብ ካፒታሊዝም እና የዓለም ስርዓት የተወሰኑ የኅብረተሰብ ክፍሎችን ፍላጎት ላለማየት ታውሮ እንደነበረ ይታያል። ይሄ አካታችነት በትልቁ ወደፊት የሚያራምደን ነው። ይህ ዓመት የጀመረው በዩናይትድ ስቴትስ በተሰራ ሌላ ታሪካዊ አጋጣሚም ነበር። እኔ ካማላ ሀሪስ በግልጽ ቃል እገባለሁ። በጥር ወር ላይ ምክትል ፕሬዝዳንት ካማላ ሃሪስ የመጀመሪያዋ የአፍሪካና እስያ ዝርያ ያላቸው እንዲሁም ሴት በመሆን በዩናይትድ ስቴትስ የስልጣን እርከን ሁለተኛ ደረጃ ላይ መቀመጥ ቻሉ። ካማላ ዋሽንግተን ውስጥ ሞሐመድ ሳሊዩ ካማራ የሚመሩት የአፍሪካ ጥናት ትምህርት ክፍል በሚገኝበት ሃዋርድ ዩኒቨርሲቲ ነበር ትምህርታቸውን ያጠናቀቁት። ዩናይትድ ስቴትስ ምክትል ፕሬዚደንቷ ጥቁር ሴት መሆን የምትችልበት ደረጃ ላይ ደርሰናል። ያቺ ጥቁር ሴት ደግሞ እዚህ ደረጃ ላይ ደረሰችው ጥቁር ስለሆነች ወይም ሴት ስለሆነች ብቻ እንዳልሆነ ማስመስከር የቻለች ናት። ይህን ስል ማሳነስ አይደለም። ግን ለምሳሌ ራሷን ችላ ለፕሬዚደንትነት መወዳደር ትችላለች ለዲሞክራቲክ ተመራጩ ጣምራ ሆና ለመመረጥ ያበቃት የራሷ መብትና ያገኘችው ክብር ነው። ሃሪስ እናታቸው ህንዳዊ፣ አባታቸው ደግሞ ጃማይካዊ መሆናቸውን ከማራ ያሰምሩበታል። ከአፍሪካ አሜሪካዊ ማንነቷ ጎን ለጎን እስያ አሜሪካዊትም ካሪቢያን አሜሪካዊትም ናት። ምክትል ፕሬዚደንት ሃሪስ ትክክለኛውን ዓለም አቀፍ የአፍሪካ ዝርያ ትወክላለች። ይሄ ደግሞ ለጥቁር ሴቶች ትልቅ በር ይከፍታል። ለጥቁር ልጃገረዶች ብቻም ሳይሆን ለእስያ ልጃገረዶችም ጭምር ከማራ አክለው፣ በአንዳንድ ሀገራት ሴቶች ወደ ኃላፊነት ቦታ እየመጡ ቢሆንም የተወሰኑ ተጽዕኖችን ከማሳደር ውጪ ትክክለኛ ስልጣን እንዳይኖራቸው የሚያደርጉ ማነቆዎች አሁንም ም እንዳሉ ያሰምሩበታል። በማሪያም አዲያሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ዘጋቢዎቻችንን እናመሰግናለን። ሴቶችና ቤተሰብ ነው ተከታዩ መሰናዱ። ወይዘሮ ወጋየሁ ከተማ ከኢትዮጵያ በታዳጊነቷ ጊዜ የወጣች በነርስ ሙያ የምታገለግል በዩናይትድ ስቴትስ የፔንሰልቬኒያ ከተማ ነዋሪ ናት። ተወልዳ ያደገችባትን የሐረር ከተማን የጤናና የንጹህ ውሃ ችግር ለመቅረፍ ከቤተሰቧና ከሌሎችም አጋዦች በምታገኘው ድጋፍ ወደ ሀገሯ እየተመላለሰች በመስራት ላይ ትገኛለች። የገንዘብ እርዳታ በማሰባሰብም በከተማዋ ባለ ትምህርት ቤት ክሊኒክ፣ እንዲሁም የውሃ ጉድጓድ አስቆፍራለች። እርሷና ድጋፍ ሰጪዎቿ ይህንን ጥረት የጀመሩት ኮቪድ-19 ከመከሰቱ በፊት ሲሆን ወረርሽኙን ለመከላከል አንዱ መንገድ እጆችን መታጠብ እንደመሆኑ ላደገችበት ቀ በውሃ ተደረ ተደራሽነት የበኩሏን ማድረጓ ደስታን እንደሚሰጣት አጋርታናለች። እንደ ጤና ባለሙያም የኮሮና ቫይረስ ስርጭት እያሻቀበ በመሆኑ ተገቢውን ጥንቃቄ ማድረግ አስፈላጊ መሆኑንም ታስገነዝባለች። ቆንጅታየ ሰኞ የዋለውን የዓለም የውሃ ቀንን ምክንያት አድርጋ አነጋግራታለች። ጥረቷ ከጤና ዘርፍ ወደ ውሃ ተደራሽነት እንዴት እንደተሻገረ በመግለጽ ትጀምራለች። 2 ሐረር ላይ ከትምህርት ቤት ፊት ለፊት ስለነበረ ክሊኒኩ ከክፍላቸው አሟቸው የወጡ ህጻናቶችን አይቶ ባለቤቴ ሊያናገራቸው በሄደ ጊዜ ውሃ ትምህርት ቤት ውስጥ አልነበረም፣ እቤትም ውሃ አልነበረም። ልጆቹ ውሃ ሳይጠጡ ነው ያሉት እና ወደ ክሊኒካ ምጥቶ ውሃ ገዝቶላቸው ምግብ ገዝቶላቸው ከተመለሱ በኋላ ምን ያህል አንገብጋቢ እንደሆነ በመረዳት ከዛ እንደተመለስን ያደረግነው ነገር ጥናትን ነው። ከዛም እግዚአብሔር ረድቶን ወዲያውኑ እዛ ትምህርት ቤት ውስጥ ውሃ ጉድጓድ ለማስቆፈር ችለናል። ውሃውን ሞቶ አሁን በብዙ ከመጠጣት አልፎ እጃቸውን ለመታጠብ በብዙ ረድቷቸዋል። እና እንደዛ ነው ይሄ ውሃ ስራ የተጀመረው በትምህርት ቤቶች አካባቢ ነው የውሃ አቅርቦቱን ለማሰናዳት የቻላችሁት። አሁን ላይ ሰባት ትምህርት ቤት ላይ ውሃው እየተቆፈረ ነው ያለው። በተጨማሪ ደግሞ አዛውንቶች የሚኖሩበት አካባቢ ያለ ሀረር ላይ ወጣ ብሎ እዛ ውሃ ማጠራቀሚያ ትልልቅ እቃዎች ሶስት ገዝተን በደንብ ውሃ ያለማቋረጥ እንዲያገኙ እግዚአብሔር እርቶን እየሰራ ነው ያለው። አሁን ላይ በምንድን ነው እንግዲህ የወጪውን ድጋፍ የምታገኙት? ቀላል ወጪ አይደለም። ነው ፐንስልቬኒያ ሰው በጣም ደግ ነው። እኛም ምግብ እንሰራለን፣ የኢትዮጵያ ምግብ እንሰራለን እና ሰው መጥቶ ያን ይበላልናል እና የሚችሉት እንደሁኔታ ያደርጋሉ። ለውሃ እስካሁን ድረስ በግለሰብ ደረጃ ወደ አስራ ስድስት ሺህ ዶላር አግኝተናል። አንድ ሴት አስራ አንድ ሺህ ብር ሁለት ጉድጓድ እንዲቆፈር፣ እንደገና ሌላ አንድ ሰውም እንደዚህ ላንድ ጉድጓድ አስተዋጽኦ አድርገዋል። ከዛ አልፎ ደግሞ ድንበር የለሽ የሀረር ልጆች የውሃ ጉድጓድ ሰው ሴቶች ላይ አብረውን ለመቆፈር ይሄ ስራ ተጀምሮ አሁን ሶስት ጉድጓድ እየተቆፈረ ነው ለዛም ሳላመሰግን ማለፍ አልፈለገም። አብሮሽ ያደጉ እያገዙሽ ነው። እውነት ነው፣ ትልቅ ነገር ነው። እንግዲህ ከኮቪድ ወረርሽኝ በፊት በጀመራችሁት በዚህ የውሃ አቅርቦት ተደራሽ የማድረግ ጥረት ህብረተሰቡን ከኮሮና ቫይረስ ለመጠበቅ አንዱ መንገድ የሆነው እጆችን ቶሎ ቶሎ መታጠብም እንዲሳካ የበኩላችሁን መልካም አስተዋጽኦ እያደረጋችሁ ናችሁ እና ምን ይሰማችኋል ወጋየሁ? በጣም በጣም በጣም ደስ የሚል ነገር ነው። እኔ በተለይ ለየት ያለ የማስታውሰው ነገር አለ። ሳድግ ውሃ የማይኖርበት ጊዜ ነበረ እና ወንዝ እየሄድን ውሃ በጭንቅላት የተሸከምኩ የነበረ ውሃ ወደ ቤት የማመጣው እና ይሄ ነገር እንዳይሆን ይሄን ነገር ለመስበር እግዚአብሔር እድል ፋንታ አድርጎ እዛ ቦታ ላይ ስላስቀመጠን በጣም ደስተኞች ነን። ኮቪድ ከገባን በኋላ ማስክም የመሳሰለውን አስፈላጊውን ነገር ይዘን ከቤተሰብ ጋር ሄደን ነበር ብለሽናል፣ እና እስቲ ተሞክሯችሁን ግለጪልን። እሺ ምንድን ነው ብዙ ማስኮች፣ ዲስፖሰብል ማስኮች፣ በጨርቅ የተሰሩ ማስኮች። ለምን ዲስፖሰብል ማስኩ በወረቀት የተሰራው ማስክ ጥቅም ላይ ውሎ የሚጣለው ማለት ነው ስለሚጣል በደሞ በጨርቅ በደንብ ተሰርቶ ሰዎች ብዙ ተባብረውን እሱን እሱን ወስደን በተለይ መንገድ ላይ ለሚያድሩና ለድሆች እሱ እንዲሰጥ አድርገናል። ሳሙና ተገዝቶ ሳሙና እንዲሰጣቸው አድርገናል። ለምን ምግብ የሚበሉት የሌላቸው ሰዎች ሳሙና መግዛት አይችሉም። ልክ ነው። ሌላው ነገር ደግሞ ገላቸውን የሚታጠቡበትን ቦታ አዘጋጅተን እዛ ሲመጡ ገላቸውን ታጥበው ልብሳቸውን ቀይረው ለአፋቸውን ማስክ ሰጥተን ትምህርት አስተምረው ማስኩ እንዴት እንደሚጠቀሙ እዛ ያሉ የጤና የሚሰሩ ሰዎች ክሊኒክ ውስጥ በየሰፈሩ እየሄዱ ኮቪድን ሰው እንዴት መከላከል እንደሚችል፣ እንዴት እጃቸውን መታጠብ እንደሚያስፈልጋቸው፣ ከዛም አልፎ ማስክን በመስጠት በተቻለን መጠን ሰው ጋር ለመድረስ ሞክረናል፣ እያደረግን ነው ያለ ነው። አሁን እንግዲህ በዘገባዎች እንደሚሰማው የእኛም ሪፖርተሮች ሰሞኑን እየዘገቡበት ነው፣ ኢትዮጵያ ውስጥ የኮሮና ቫይረስ ስርጭት በአሳሳቢ ሁኔታ እየጨመረ መሆኑ ነው የሚነገረው ሰውም ቫይረሱን ለመከላከል የሚመከሩትን መንገዶች ሁሉ አጥብቆ ሳይዘናጋ ተግባራዊ እንዲያደርግ እየተመከረ ነው። ወጋየሁ አንቺ የጤና ባለሙያ እንደመሆንሽና የሙያ ስልጠናውም ተመክሮም ስላለሽ፣ በዚያ ላይ ደግሞ አሁንም በጸረ ኮቪድ ግንባር ሆስፒታል ውስጥ ነው የምትሰሪውና በኮቪድ መታመም ምን እንደሚመስል ኮሮና ቫይረስን ናቅ ናቅ የሚያደርግ ወይም ደግሞ ባለማወቅ የባለሙያን ምክር በትክክል ተግባራዊ ከማድረግ ወደ ኋላ ለሚል ሰው ምን ምክር ትሰጫለሽ ነው? በዚህ አጋጣሚ ኮቪድ እንደዚህ ቀላል በሽታ አይደለም። በተለይ የልብ በሽታ፣ የስኳር በሽታ፣ የደም ግፊት ማለት በሽታ ላለባቸው ሰዎች በጣም የበለጠ አስቸጋሪ በሽታ ነው። ይሄ በሽታ የሚጎዳው ሳንባችንና የትንፋሻችንን ስለሆነ፣ ሰው ካልተነፈሰ መኖር አይችልም። አሁን እዚህ ትንፋሽ ለሚያስቸግረው ሰው ኦክሲጅንን ቢሆን መተንፈስም ላስቸገረው የሚተነፍስለት መሳሪያዎች ብዙ አሉ። እውነት ነው፣ በዛም እንኳን ልንቋቋመው አልቻለም። በጣም ብዙ ሰው ነበረ እየሞተ ያለው። ስለዚህ ኢትዮጵያ ውስጥ እባካችሁ ወገኖቼ የምለመናችሁ ነገር በተቻለ መጠን ራሳችሁን ጠብቁ። እጃችሁን ታጠቡ። አፍንጫችሁን፣ አይናችሁን፣ አፋችሁን በእጃችሁ አትንኩ። ሌላው ነገር ደግሞ በተቻለ መጠን አፋችሁና አፍንጫችሁ ሸፍኑ። ያን ስትሸፍኑ አፋችሁን ብቻ ሳይሆን አፍንጫችሁም አብሮ በደንብ መሸፈን አለበት። ካልተሸፈነ ምንም ማስክ ማድረጉ ዋጋ የለውም። ስለዚህ በተቻለ መጠን አፋችሁንም አፍንጫችሁንም በደንብ አድርጋችሁ ሸፍኑት። እርቀታችሁን ጠብቁ። ጥንቃቄን በደንብ ማድረግ እናንተም ለህብረተሰቡ ጠቃሚና እውነት ነው። ክትባቱ መጥቷል፣ ግን አንድ ነገር ማወቅ የሚያስፈልገው ክትባቱንም ብንከተብ ከኮቪድ መቶ በመቶ ይጠብቀናል ማለት አይደለም። ጉልበቱን ሊቀንስልን ይችላል። ስለዚህ ለወንድም ለእህት ሲባል ጥንቃቄ ማድረግ ያስፈልገናል። ብንከተብም አሁን ኢትዮጵያ ደርሶ እስክንከተብ ሁላችንም በጣም ጊዜ የሚወስድ ነገር ነው። ልክ ነው። ጤና አዋቂዎች የሚመክሩትን ምክር መከተል በጣም አስፈላጊ ነገር ነው። እድሜው ለገፋ ሰው ልክ በሽታን የመቋቋም ጉልበታቸው ከወጣቱ ያነሰ ነው። ስለዚህ አባቶቻችንና እናቶቻችንን ታላላቆቻችንን ለእነሱ ስንል የበለጠ ልንጠነቀቅ ይገባል ማለት ነው። እንደው በተቻለ መጠን ሰርጉንም ሀዘኑንም እንደው በልክ ብናድርገው ሶ ባናበዛ፣ የግድ ሰርግ መሆን ካለበት ቢቻል ውጭ ክፍት ቦታ ላይ ብዙ ሰው ሳይበዛ ቢደረግ። ሀዘን ደግሞ ከሆነ ግድ የለም፣ የምታቀብሉትንም ነገር የምትወስዱትም ነገር ካለ ወስዳችሁ አቀብላችሁ ብትመለሱ ለምን በሽታው እንዳይስፋፋ ያደርጋል። በዛ ምክንያት ብዙ ሰዎች ብዙ ችግር እንደደረሰባቸው ሰምተናል። እስከ ሞት ድረስ የደረሱ አሉ። ለሰርግ ሰርግ ላይ ተገኝተው እና ራስን ከዛ ከዛም ለተወሰነ ጊዜ ማገለሉ ጠቃሚ ነው ህይወታችንን ከምናጣ ይህ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባትና፣ በሁሉም ስፍራ ባሉ መልዳ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ